በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የተወሰደውን የኃይል እርምጃና የተፈጸሙትን ግድያዎች ለማውገዝ በሚል የተጠራ የተቃውሞ ሰልፍ እንቅፋት እንደገጠመው መድረክ አስታውቋል። በአዲስ አበባ ሊካሄድ የታቀደው ሰላማዊ ሰልፍ የከተማዋ አስተዳደር እውቅና አለመስጠቱን ነው የመድረክ አመራሮች ትናንት የገለጡት። ለጊዜው ከአዲስ አበባ አስተዳደር ምላሽ ለማግኘት አልተቻለም። እስክንድር ፍሬው ነው ዘገባውን የላከልን የፊታችን እሁድ ታህሳስ 17 2008 በአዲስ አበባ ሊካሄድ የነበረው የተቃውሞ ሰልፍ መነሻውን 6 ኪሎ አካባቢ ከሚገኘው የመድረክ ጽፈት ቤት አድርጎ በአፍንጮ በር በመኮንን ድልድይ በፒያሳና በቸርችል ጎዳና በኩል ወደ ድላችን አደባባይ የሚዘልቅ ነበር። ሆኖም ይህ ሰልፍ ከአዲስ አበባ አስተዳደር እውቅና እንዳላገኘ ተገልጿል። ትናንት በተካሄደው ጋዜጣዊ መግለጫ ላይ ይህንን ያስታወቁት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የሰልፉ ዓላማ ምን እንደሆነ ማብራር ተዋል። እኛ የጻፍነው ደብዳቤ አለ ለማዘጋጃ ቤት ይወቁ ነው ያለው በየት መስመር በየት አርገን እዚሁ ላይ ያስቀምጥነውንም ጠቅሰናል። ህገወጥ ግድያዎችን እና ህገ መንግስታዊ የሆነውን የሰላማዊ ሰልፍ የማድረግን መብት በመጻረር የተወሰዱ የኃይል እርምጃዎችን ለመኮንንና በዚህም ለተሰዉት ወገኖቻችን ያለንን ክብር ለመግለጽ ነው የምለው የሰልፉ አላማ። የመድረኩ ሊቀመንበር የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና የከለከለበትን ደብዳቤ ቃል በቃል ነው ለጋዜጠኞች ያነበቡት። ለዚህ የተሰጠው መልስ ምንድን ነው? ይሄ እናንተ ያላችሁት አካባቢ እንደውም ማንበቡ ይሻላል። ሆኖም ጥያቄዎችን ተቀብሎ ለማስተናገድ የተጠየቀው ቦታ በልማት ምክንያት የትራፊክ መጨናነቅ፣ ትላልቅ የመንግስት ተቋማትና በርካታ የለም። ለነገሩ ትገት እንስተዋ ይሄ ከመንግስት መስሪያ ቤት እንደ ባለስልጣን የጻፈው ደብዳቤ ነው እና በዚሁ በአክብሮት እና ብናነበው ይሻላል። ሆኖም ጥያቄያችን ተቀብሎ ለማስተናገድ የተጠየቀው ቦታ በልማት ምክንያት የትራፊክ መጨናነቅ፣ ትላልቅ የመንግስት ተቋማት እና በርካታ የከፍተኛ ትምህርት ተቋማት ያሉበት ስለሆነ፣ በተጨማሪም አሁን ባለው የወቅቱ ሁኔታ ጥያቄውን ተቀብለን እውቅና ለመስጠት የምንቸገር መሆኑን እያሳወቅን በሌላ ጊዜ ለሚቀርብ ጥያቄ እውቅና የምንሰጥ መሆኑን እንገልጻለን። የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ተጠባባቂ ኃላፊ ናቸው። በ1204 08 ነው። ደብዳቤ ጻፉልን። የአዲስ አበባ አስተዳደር የሰጠው ምክንያት አሳማኝ አይደለም ሲሉም ፕሮፌሰር በየነ ለጋዜጠኞች አስረድተዋል። እኛ አይወቁት እናልነው እለቱንም ይሁድ መረጥ ትምህርትም በማይኖርበት ጊዜ እነዚህ የጠቀሷቸው ሌሎችም የልማት ምክንያት ምናምን በይሁድም ደሞ ምንም ልማትም ተሰራ መልም መንገዶቹ ተሰርቶ ያለቁ መሆናቸውንም ስለምናጤን የታለ አሁን በዚህ በአራት ኪሎ አድርጎ ፒያሳ ደርሶ ቀጥታውን ወደዚያ የሚሄድ ኮንስትራክሽን ስለመኖሩ እርግጠኛ አይደለሁም። እኛ እንግዲህ በአመራር ደረጃ ገምግመን ለዚህ ምላሻችን ወይም እንዴት ነው እቅዳችን የምለውን አልወሰንበትም። ለዚህ ሰላማዊ ሰልፍ እውቅና መከልከሉ ሰሞኑን በመንግስት የመገናኛ ብዙኃን እየተላለፉ ካሉ መረጃዎች ጋር የሚጋጭ መሆኑን የተናገሩት ደግሞ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ናቸው። በጣም ሰሞኑን የሰለቸኝ ምንድን ነው ይሄ ካድሬው እየተሰበሰበ በሰላማዊ መንገድ መጠየቅ እያለ ብሎ ነው የሚደግሙልን። በሰላማዊ መንገድ እኮ ብሶታችን ጠየቅን። አዲስ አበባ ቀጥታ መሆኑን መቼም ሌላ እንትን የለም እዚህ እምቢ ይሉናል። ምን እናድርግ? ከዚህ በፊት ለጠቅላይ ተቅላይ ሚኒስቴር ውስጥ ጽፌናል። ለፓርላማው ውስጥ ጽፌናል። ስብሰባ እናድርግ ብለን ጠይቀናል። እምቢ አሉ። አሁን ደግሞ ምኑም ያልገባቸው ካድሬ ካድሬዎቹ በየቦታው ሰበስብና በሰላማዊ ሰብስ መንገድ መጠየቅ እየተቻለ ህዝቡን እንዲ ያደረጉ ህዝቡን እንዲ ያደረጉ ይሉናል። መልሶ ይሄንንም ኢህአዴግ መቼም ማታ ማታ አንድ በተለይ የሚቀዳው መቼም የሚገመግሙ ይመስለናል ስለዚህ እሱ እሱም ይገምገሙ መንግስትና ካድሬዎቹ የሚሉት ሌላ፣ እኛን ደግሞ መልሶ በሰላማዊ መንገድ መንገድ የሚባለው ሌላ ነው። ይህንን የመድረክ ቅሬታ ከሌላ ወገን በቀጥታ ማረጋገጥ አልተቻለም። የአዲስ አበባ ከተማ አስተዳደርም በዚህ ቅሬታ ላይ ለመገናኛ ብዙኃን የሰጠው ምላሽ የለም። የከንቲባው ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ተስፋይም ቀኑን ሙሉ ስብሰባ ላይ በመሆናቸው ለቃለ ምልልስ አልተገኙም። የቀደመ ትብብራቸው እንደሚቀጥል ተስፋ በማድረግ ምላሻቸውን bagi nyuruh Jekar Bando. Lami Radio, ke Serba.